የኬንያ ምርጫና ድንበር አካላዊ ኮሚሽን ባለፈው ሐሙስ በተካሄደው ፕሬዝዳንታዊ ምርጫ ፕሬዝዳንት ኡሁሩ ኬንያታ 98 በመቶ የሚሆነውን የመራጮች ድምፅ አግኝተው መምረጣቸውን ማወጁ ተከትሎ ከምርጫው ራሳቸውን ያገለሉት ራይላ ኦዲንጋ ዛሬ ከሰዓት በኋላ ስለ ቀጣዩ አቅጣጫቸው መግለጫ ሰጥተዋል። ራይላ በመግለጫቸው ሰፊ መሰረት ያለውና የሃይማኖት ተቋማትን፣ ሲቪል ማህበራትን፣ ፖለቲከኞችንና ታዋቂ ሰዎችን ያካተተ ህዝባዊ ሸንጎና የዕለት ተዕለት ጉዳዮችን የሚከታተል ግብረ ኃይል እንደሚቋቋም የገለጹ ሲሆን ግብረ ኃይሉ ህገ መንግስታዊ ማሻሻያዎችን ጭምር እንደሚያቀርብም አስታውቀዋል። ባለፈው ሳምንት ከብሔራዊ ልዕለ ጥምረት ወደ ንቅናቄ የተሸጋገረው ፓርቲያቸው ሰላማዊ አደባባይ ተቃውሞንና የኢኮኖሚ ማዕቀብን ያጣመረ የትግል ፍኖተ ካርታ እንደሚከተል ነው ጨምሮ ያብራሩት። ኦዲንጋ እያይዘውም በሐሙሱ ምርጫ የምራጮች ብዛት ሶስት ነጥብ አምስት ሚሊዮን ብቻ መሆኑንና የምርጫ ኮሚሽኑ የምርጫው ሂደት ባለቤት እንዳልነበረ በመጥቀስ ይህ ምርጫ ተቀባይነት ካገኘ በኬንያ የምርጫ ሳጥን የስልጣን መወጣጫ መሆኑ ያከትማል ሲሉ አስጠንቅቀዋል። ራይላ ኦዲንጋ የፕሬዝዳንት ኡሁሩን አሸናፊነት ውድቅ በማድረግ ኬንያውያን እውቅና እንዲነፍጓቸውና በዘጠና ቀናት ውስጥ የምርጫና የድንበር አካላይ ኮሚሽኑ በአግባቡ ማሻሻያዎች ተደርጎለት አዲስ ምርጫ እንዲካሄድ በሚጠይቀው አቋማቸው እንደጸኑ ነው። የምርጫ ኮሚሽኑ ሊቀመንበር ዋፉላ ቸቡካቲ በትናንትናው የኡሁሩ ኬንያታን አሸናፊነት ካወጁ በኋላ ተመራጩ ፕሬዝዳንት ባደረጉት ንግግር ተቃዋሚዎች የምርጫውን ውጤት በሁሉም የህግ አማራጮች ሞግተው እስኪጨርሱ ድረስ ምንም አይነት ፖለቲካዊ ውይይት እንደማይኖር ጠቁመዋል። በተያያዘ ዜና ዊዘ ፒፕል የተሰኘ የሲቪል ማህበራት ምሁራን፣ ንግድ ማህበረሰብና እምነት ተቋማት ስብስብ የሆነው የመብት ተሟጋቾች ድርጅት ዛሬ ጧት በሰጠው መግለጫ የድጋሚ ምርጫ ውጤቱን ውድቅ ያደረገ ሲሆን ለአንድ ዓመት የሚዘልቅ የሽግግር ዘመን እንዲኖር ጥሪ አድርጓል። ፕሬዚዳንታዊ ውጤቱን በጠቅላይ ፍርድ ቤት ለመሞገት ስለመዘጋጀቱ ግን ቡድኑ የሰጠው ምንም ፍንጭ የለም። በሀገሪቱ ምርጫ ህግ መሰረት ማንኛውም ያገባኛል የሚል አካል የፕሬዝዳንታዊ ምርጫ ውጤትን ጠቅላይ ፍርድ ቤት ውድቅ እንዲያደርገው ለመጠየቅ የሚችለው እስከ ቀጣዩ ማክሰኞ ድረስ ብቻ ነው። በሌላ ዜና በቀድሞ የደቡብ አፍሪካ ፕሬዝዳንት ታቦ ምቤኪ የሚመራው የአፍሪካ ህብረት ታዛቢ ቡድን ዛሬ በሰጠው መግለጫ ደግሞ መራጮች ቁጥር ዝቅተኛ መሆን፣ የቴክኖሎጂ መሳሪያው ብልሽትና ፖሊስ በተቃዋሚ ደጋፊዎች ላይ ያልተመጣጠን ኃይል መጠቀሙ እንዳሳሰበው የገለጸ ሲሆን ምርጫው ነፃና ተአማኒ ስለመሆኑ ለመናገር ግን ጊዜው ገና መሆኑን ጨምሮ ገልጿል። ከናይሮቢ ለተጠናከረው ዘገባ ቻላቸው ታደሰ